ሰላም ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። የረቡዕ ጥር 30 2010 ዓ ም ፕሮግራም አስተናጋጆች ሶሎሞን አባተና ቆንጅት ታየነን ለምሽቱ የያዝናቸውን ዝግጅቶች በቅድሚያ እናስተዋውቅ። የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ አዳዲስ የምርጫ ቦርድ አባላትን ሰየመ። በምርጫ ስርዓቱ ላይ ነው ድርድር ያደረግነው እንጂ በምርጫ ቦርድ እና በይዘቱ ላይ ሊንድ፣ ላለማለ እንደራደርም ብለን አቁመነዋል። እዚህ ላይ ለምን አንደራደርም ያለው አንደኛ እኛ የምርጫ ኮሚሽን ብለን ነው እዚህ ሚዋቅር ምንፈልገው። ከመንግስት ጋር ከሚደራደሩት ፓርቲዎች አንዱ የሆነው የመኢአድ ዋና ተደራዳሪ አቶ ሙሉጌታ አበበን ድምፅ ነው የሰማ ነው። ዝርዝሩን ከዜና ቀጥሎ በአብይ ርዕስ እናቀርባለን። ዩናይትድ ስቴትስ ኦሮሚያና ሶማሌ ክልል ውስጥ የተከሰቱትን ግጭቶች የምታየው እንዴት ነው? መፍትሄ ለማምጣት ትጥራለች? ተጎጂዎችን ለመርዳት የሚያስችል ገንዘብ መመደቡን መንግሥት ያወጣውን መግለጫ አይተናል። እዚህ ላይ ግን ደግሜ ማስረዳት የሚፈልገው በጣም ጠቃሚ የሚሆነው እቅዱ ሌሎችንም ጨምሮ በደንብ መቀነባበሩ አስፈላጊ መሆኑ ላይ ነው። በኢትዮጵያ የዩናይትድ ስቴትስ ኤምበሲ ቃል አቀባይ ኒኮለስ ባርነት ከሰጡን ቃለ መጠይቅ የወሰድነው ነው ነው በሁለተኛው አጋማሽ በዲሞክራሲ በተግባር ፕሮግራም ዝርዝሩን ይዘናል። ሌሎች ዘገባዎችንም ይዘናል። ከብርሃን ኃይሉ ጋር ፋሲል ገበየው ዝግጅታችንን ይመራል። አሁን የምሽቱ የዓለም ዜናዎች ይቀድማሉ። የኢትዮጵያ የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ልዩ ስብሰባ አዳዲስ የብሔራዊ ምርጫ ቦርድ አባላትን ሹመት አጽድቋል። ሹመቱ የጸደቀው በድርድር ላይ የሚገኙት ኢህአዴግና ተቃዋሚዎች በቦርዱ አደረጃጀት ላይ ያላቸው ልዩነት በተቀረፈበት ሰዓት ነው። የሚሾሙትም የቦርድ አባላት በመጠ ቆሙ የሚሾሙትንም የቦርድ አባላት በመጠቆሙ ስራ ላይ እንድንሳተፍ ተጠይቀን ነበር አልተቀበልነውም ብለዋል የመኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ በአብይ ርዕስ ዝርዝሩን እናቀርባለን በሰላማዊ ትግል ድል ለመጎናጸፍ መስዋዕት እየከፈለ መሆኑንና በዚህም ምክንያት የተገደሉና የተጎሳቆሉ መኖራቸውን ተቃዋሚው አረና ትግራይ ለዲሞክራሲ ና ሉአላዊነት አስታወቀ የፓርቲው ማዕከላዊ ኮሚቴ መቀሌ ላይ ያካሄደውን ግምገማ አስር ነጥቦችን የያዘ የአቋም መግለጫ አውጥቶ አጠናቋል። ሪፖርተራችን አለም ፍስሀ ከመቀሌ ተጨማሪ አለው። አረና ትግራይ ለዲሞክራሲና ሉዓላዊነት ማዕከላዊ ኮሚቴ በመቀሌ ከተማ በፖለቲካና ኢኮኖሚያዊ ጉዳዮች አስመልክቶ በመገምገም ራ 28 2010 ዓ.ም አስር ነጥቦችን የያዘ አቋም መግለጫ አውጥተዋል። በዚህ ግምገማ በሰላማዊ ትግል ድል ለመጐናጸፍ ከእኛ የሚጠየቅ መስዋዕት እየከፈልን ነው። ስለሆነም ብዙ አባሎቻችንና ደጋፊዎቻችን በፖለቲካዊ አመለካከታቸው ብቻ በሕይወት እንዳይኖርና ሰላማዊ ኑራቸው እንዳይኖሩ የሚያደርግ አስከፊ ጸረ ሕገ መንግስት ጭቆና እየደረሰባቸው ነው ይላል ያወጡት መግለጫ። አረና ትግራይ ለዲሞክራሲና ለአላውነት ማዕከላዊ ኮሚቴ የአመቱ አፈጻጸም በፖለቲካው ያለው ተሳትፎና የአገራችን ሁኔታ ላይ በማትኮር ግምገማው እንዳካሄደው አስታውቋል። በፖለቲካ ጉዳዮች የተመለከተ ሲገመግም አገራችን አጋጥሟት ያለው ቀውስ የኢህአዴግ ስርዓት ፖለቲካዊ ምህዳሩ እያጠበበ በእሾህ እያጠረ የዲሞክራሲ ተቋማት እያጠፋ ነፃ ማህበሮችን እንዳይኖሩ በማድረግ የራሱ አገልጋዮች የሆኑ ማህበራትን በመተካት ወደዚህ ቀውስ አድርሰናል። ግምገማው ካጠናቀቀ በኋላ ካወጣቸው አስር ነጥቦች ለምሳሌ ያህል ወደ ውጊያና ግጭትን የሚያደርሱ ሁሉም ፖለቲካዊ ውሳኔዎችና እርምጃዎችን የሚያቆምበት ሁኔታና አገራዊ መግባባትና አንድነት የሚገነባበት መንገድ እንዲፈልግ እንጠይቃለን። ሁለት መንግስት በፌዴራልና በሌሎች ክልሎች የተጀመረው የፖለቲካ እስረኞች የመልቀቅ ተግባር በትግራይ ክልል ባለመታየቱ ህወሀት በትግራይ ህዝብ ላይ ያለው ቀና ያልሆነ የተጣመመ አመለካከት እንዲያነሳ ጥሪያችን እናቀርባለን የሚል ይገኝበታል። አለም ፍስሀ ከመቀሌ። በኢትዮጵያ ፌዴራል ከፍተኛ ፍርድ ቤት ተፈርዶባቸው ማረሚያ ቤት የሚገኙት የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አራት አባላት ዛሬ የይግባኝ ክርክራቸውን ሳያሰሙ ቀሩ። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ለሌላ ጊዜ ቀጠሮ መሰጠቱ ደንበኞቻቸውን እንደሚጠቅም የአቤት ባይ ጠበቆች ተናግረዋል። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኬንያ ተቃዋሚ መሪ ራይላ ኦዲንጋ ባለፈው ሳምንት ናይሮቢ ላይ ፈጽመውታል በተባለ የይስሙላ ፕሬዚደንታዊ ቃለ መሐላ ሥነ ሥርዓት ላይ ተገኝተዋል የተባሉትን የህግ ባለሙያ መንግስቱ በኃይል አስወጥቶ ወደ ካናዳ ሸኘ። ጠበቃው ሚጉና ሚጉና ተይዘው በአምስተርዳም አድርጎ ወደ ቶሮንቶ በሚበር ከኤልኤን አይሮፕላን ተጭነው የተላኩት ትናንት ምሽት ላይ ነበር። ባለሥልጣናቱ ሚጉናን በኃይል ይዘው ያስወጧቸው ዛሬ ረቡዕ ፍርድ ቤት እንዲቀርቡ አንድ የናይሮቢ ዳኛ የሰጡትን ትዕዛዝ ረግጠው እንደሆነ ተገልጿል። በሙስና ወንጀል ክስ የተወጠሩት የደቡብ አፍሪቃው ፕሬዚደንት ጄኮብ ዙማ የፖለቲካ ህይወታቸው ማክተሚያ ተቃርቧል እየተባለ ነው። በሙስና ቅሌት ባለፈው ታህሳስ ከገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ መሪነታቸው ተነስተዋል። የፓርቲው ዋና ስራ አስፈጻሚ አካል ከሚስተር ዙማና የፓርቲው አመራር እንዲሁም ከምክትል ፕሬዚደንቱ ሴሪል ራማፎሳ ጋር ገንቢ ሲል የጠራውን ውይይት ተከትሎ በ75ት ዓመቱ ፕሬዚደንት መጻኢ ዕድል ላይ ለመወሰን ለዛሬ ጠርቶት የነበረውን ስብሰባ አራዝመዋል። ቪክተር ቤቲ ያጠናቀረው ዘገባ አለ። ሰሎሞን ክፍሌ ያቀርባል። ሚስተር ዙማ እንደ አውሮፓውያን ዘመን አቆጣጠር ከ2009 ዓ ም ጀምሮ ነው ስልጣን ላይ ያሉት። የወቅቱ የሥራ ዘመናቸውም እስከ መጪው ዓመት ምርጫዎች ድረስ ያቆያቸዋል። ፕሬዚደንት ዙማ ከ15 ቀናት በኋላ እንደገና በምክር ቤቱ የትምምን ድምፅ ሊሰጥባቸው ቀጠሮ ተይዟል። ጄሲ ዱዋርቴ የኤኤንሲ ማለትም የአፍሪቃ ብሔራዊ ኮንግረስ ምክትል ዋና ጸሐፊ ያስረዳሉ። ክፍፍሉን በዚህ ደረጃ ያመጣው ምን እንደሆነ ማወቁ በጣም ጠቃሚ ነው አሉታዊ ጉምጉምታ ማካሄዱ ምን የሚያስገኘው ጥቅም ይኖራል? ፕሬዚደንቱ በሸንጎው የትምምን ድምፅ ሳያገኙ መቅረታቸው ተፈላጊ አይደለም። ደቡብ አፍሪቃ የሪፐብሊኳን ገጽታ ለማበላሸት ትፈልጋለች ብለን አናስብም። በውጭ ግንኙነቶች የአፍሪካ ፖሊሲ ጉባኤ አንጋፋው ባልደረባ ጆን ካምበል ለባልደረባችን ለቪክተር ቤቲ ሲናገሩ የሚስተር ዙማን ስንብት አስመልክቶ ምን አይነት ድርድር እንደ ተካሄደ መገመት ይቻላል ብለዋል። ፕሬዚዳንት ጄኮብ ዙማን ምናልባት ሊተኳቸው የሚችሉት ሲሪል ራማፎዛ ከወዲሁ የዙማን አስተዳደር በበከለው ሙስናና የሥልጣን ብልግና ላይ ዘምተዋል። ደቡብ አፍሪካ ውስጥ የሀገሪቱ ገንዘብ ራንድ ምንዛሪው ከዶላር በላይ ስለሆነም ብሔራዊና ዓለም አቀፍ መዋለ ንዋይ መዳቢዎችን ያበረታታሉ ሲሉ ጆን ካምቤል አክለው አስረድተዋል። የዚምባብዌው ተቃዋሚ ፓርቲ የዲሞክራሲያዊ ለውጥ ንቅናቄ ኤምዲሲ መሪ ሞርጋን ቻንጊራይ፣ ኔልሰን ቻሚሳን የፓርቲው ተጠባባቂ ፕሬዚደንት አድርገው ሰየሙ። የኤምዲሲው ተጠባባቂ ፕሬዚደንት ሥልጣን ከተሾሙበት ጊዜ ጀምሮ ተግባራዊ መሆን መጀመሩ ታውቋል። ቻንጊራ የደንዳኔ ካንሰር እንዳለባቸው ካሳወቁ ካለፈው ሰኞ ወዲህ ሆስፒታል እየተመላለሱ ናቸው። ምናልባት አሁን ላይ ተርፉ ይችላል እየተባለ ባለፉ ጥቂት ቀናት ውስጥ ጭምጭምታዎች ቢሰሙም ራሳቸው ዛሬ ባሰራጩት የትዊተር መልእክት ግን የለም ያን ያህልም አልጠናብኝም ደህና ነኝ ሕክምናዬም ይሳካል ብለዋል። የዩናይትድ ስቴትስን መንግስት ከነገ እኩለ ሌሊት የበጀት መሟጠጥ ለማትረፍና እንዳይዘጋም ለመከላከል የህግ መወሰኛ ምክር ቤቱ አባላት በብርቱ ድርድርና ስራ ተጠምደዋል። ሪፑብሊካኑና ዴሞክራቶቹ እንደራሴዎች ለብሔራዊ መከላከያ ኃይሉ የተራዘመ ጊዜ ወጪ ለመመደብ የሚቻልባቸውን መንገዶች እየፈለጉ መሆናቸው ታውቋል። መከላከያ መስሪያ ቤቱን እስከ ያዝነው አመት ፍጻሜ የሚያቆይና ለሌሎች የሀገር ውስጥ ስራዎች ለስድስት ወራት የሚዘልቅ የወጪ በጀት የተወካዮች ምክር ቤቱ የህግ መምሪያ ትናንት ምሽት ላይ በሰጠው ድምፅ ቢያጸድቅም አንድም ዲሞክራት እንደራሴ የአዎንታ ድምፅ አለመስጠቱ በጉዳዩ ላይ ያለውን ግልጽ መከፋፈል እንደሚያሳይ ተነግሯል። የህግ መወሰኛ ምክር ቤቱ አንዳች ስምምነት ላይ ደርሶ የበጀት ማራዘሚያውን ካላጸደቀ ፌዴራል መንግስቱ ነገ ሐሙስ እኩለ ሌሊት ላይ በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ እንደገና መዘጋቱ ነው ማለት ነው። የተወካዮች ምክር ቤት አፈ ጉባኤ ፖል ራያን ዛሬ በሰጡት መግለጫ በሌሎች ጉዳዮች ላይ እስኪመክሩና እስኪስማሙ የጦሩን የአመት በጀት የያዘውን ሰነድ ለሴኔቱ መላካቸውን ገልጸው ዲሞክራቶቹ ወታደሮቻችን ያለ ክፍያ እንዲቀሩ የሚፈልጉ አይመስለኝም ብለዋል። ለዜና የተያዘው ክፍለ ጊዜ አብቅቷል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ምሽት ፕሮግራም ነው። አስተናጋጆቻችሁ ቆንጅ ይታይና፣ እኔም ሶሎሞን አባተነን። በሁለተኛው አጋማሽ ዲሞክራሲ በተግባርና ሴቶችና ቤተሰብ ይቀርባሉ በኢትዮጵያ የአፋር ክልል የሴቶች ግርዛትን በተመለከተ በሚቀርብ ዝግጅት አንዲት ከሚቀርቡት መካከል ነው። አንዲቱ የቀድሞ ገራዥ የነበሩ፣ ሌላይቱ የልማዱ ሰለባ ሆና ዛሬ ሁለቱም ልማዱን ለማስቀረት የተነሱ ናቸው። በሴቶች ክፍለ ጊዜ ይቀርባሉ። የጥቁር አሜሪካውያን ታሪክ የሚዘከርበት ፌብርዋሪ የጥቁሮች ታሪክ ወርቅ ንብር በአሜሪካና ህዝቧ ዝግጅት ይኖረናል። አሁን የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው ልዩ ስብሰባ አዳዲስ የብሔራዊ ምርጫ ቦርድ አባላትን ሹመት አጽድቋል። ሹመቱ የጸደቀው በድርድር ላይ የሚገኙት ኢህአዴግና ተቃዋሚዎች በቦርዱ አደረጃጀት ላይ ያላቸው ልዩነት በተቀረፈበት ሰዓት ነው። የሚሾሙትም የቦርዶ አባላት የሚሾሙትንም የቦርዶን አባላት በመጠቆሙ ስራ እንድንሳተፍ ተጠይቀን ነበር፣ አልተቀበልነውም ብለዋል የመኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ። እስክንድር ፍሬው ተከታዩን ልኳል። የህዝብ ተወካዮች ምክር ቤት የብሔራዊ ምርጫ ቦርድ አባላትን ሹመት ያጸደቀው በዛሬ ዕለት ነው። በዚህም መሰረት የቀድሞዋ የብሔራዊ ስታቲስቲክስ ባለስልጣን ዋና ዳይሬክተር አምባሳደር ሳሚያ ዘካሪያ የቦርዱ ሰብሳቢ፣ የቀድሞው የኦሮሚያ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ደሞዜ ማሜ ደግሞ ምክትል ሰብሳቢ ሆነዋል። አቶ ደሞዜ የኢትዮጵያ ሰብአዊ መብት ኮሚሽን ምክትል ኮሚሽነር በመሆንም አገልግለዋል። ከሰብሳቢዋና ከምክትል ሰብሳቢው በተጨማሪ የሌሎች ሰባት የቦርድ አባላት ሹመትም ጸድቋል። የብሔራዊ የምርጫ ቦርድ አባላት ሹመት የጸደቀው ገዢው ፓርቲ ኢህአዴግና 16 ተቃዋሚ ፓርቲዎች ድርድር እያደረጉ ባሉበት ወቅት ነው። ፓርቲዎቹ በዚሁ ድርድር የኢትዮጵያ የምርጫ ስርዓት አሁን ካለው የአብላጫ ድምፅ ሥርዓት ወደ ቅይት ትይዩ ስርዓት እንዲቀየር ተስማምተዋል። ይህ አዲስ የምርጫ ስርዓት ከሚቀጥለው የ2012 ጠቅላላ ምርጫ ጀምሮ ተግባራዊ እንደሚደረግ ፕሬዝዳንት ዶክተር ሙላቱ ተሾመ ለፓርላማው ባደረጉት የመክፈቻ ንግግር ጠቁመው ነበር። ከኢህአዴግ ጋር ድርድር እያደረጉ ካሉት ተቃዋሚ ፓርቲዎች አብዛኛዎቹ ግን የምርጫ ስርዓቱ ብቻ ሳይሆን የራሱ የምርጫ ቦርድ አደረጃጀትም እንዲቀየር ሲሞግቱ ቆይተዋል። በቦርዱ አደረጃጀት ላይ የተደራደሩት ኢህአዴግና አብዛኛዎቹ ተቃዋሚዎች ልዩነታቸውን ባላጠበቡበት ወቅትም ነው ሹመቱ የጸደቀው። የመላው ኢትዮጵያ አንድነት ድርጅት መኢአድ፣ ምክትል ፕሬዝዳንትና የፓርቲው ዋነኛ ተደራዳሪ አቶ ሙልጌት አበበ ይህንኑን የሚያብራሩት። ህገ መንግስቱ መነሻ አድርገን ለተደራዳሪ ፓርቲዎች ከዚህ በፊት የምርጫ ቦርድን ምርጫ ወይም አስተያየት በተመለከተ ገዢው ፓርቲ አቅርቦ ነበር። ወደ ተደራዳሪ ፓርቲዎች ተደራዳሪ ስለሆናችሁ ተሳትፎ እንድታደርጉ የሚል ሀሳብ ነበር ይዞ የመጣውና አሁን ሰሞኑን ነው አሁን አሁን እየተካሄደ ባለው ድርድር ድርድሩ ላይ አሁ ድርድር ላይ በነበርንበት ሰዓት ይህን ሀሳብ አቅርቦ ምርጫው ላይ ተሳተፉበት ማለት አስተያየት ስጡበት ጥያቄ አቅርቦ ነበር። አንደኛ ህገ መንግስቱ አይፈቅድልንም እኛ መቀመጫ ስለሌለን ማለት ነው። ሁለተኛ የፓርላማ መቀመጫ ስለሌላችሁ ማለት ነው። ስለሌለን ህገ መንግስቱ አይፈቅድልንም። ሁለተኛ ድርድር እያደረግንበት ስለሆነ በዚህ ድርድር በተለይ አስራ አንዱ የፖለቲካ አድራ ፖለቲካ ፓርቲዎች በምርጫ ስርአቱ ላይ ነው ድርድር ያደረግነው እንጂ በምርጫ ቦርድ እና በይዘቱ ላይ ድርድር አላደረግም አንደራደርም ብለን አቁመነዋል። በዚህ ላይ ለምን አንደራደርም ያልነው አንደኛ እኛ የምርጫ ኮሚሽን ብለን ነው እንዲዋቀር የምንፈልገው በምርጫ ኮሚሽን ይዘቱ አርባ አምስት አንቀጾች የሚተካከሉ አቅርበናል። ያንንም የድርድር ሀሳብ ሰብተናል። የምርጫ ቦርድ የሚለው ቀርቶ ስያሜው የምርጫ ኮሚሽን ከዛ የምርጫ ኮሚሽን ሆኖ ደግሞ የበላይ ጠባቂ ቦርድ እንዲኖረው፣ ከፓርቲዎች የተውጣጣ ሁሉንም ያሳተፈ የበላይ ጠባቂ ቦርድ ልክ እንደ ንግድ ባንክ ወይም እንደ ሌሎቹ ሁሉ የበላይ ጠባቂ ቦርድ እንዲኖረው ፖሊሲ የሚያወጣና ችግሮች ሲመጡ አርተጫ ሊያሲዝ የሚችል አካል እንዲኖረው የሚል ነው። እኛ የድርጅት ሀሳብ ያቀረበ። ስለዚህ ይህንን አንቀበልም ስላለ እኛ ተቃውሟችንን ይዘቱም ላይ እንነጋገራለን። ጥያቄው ላይ ግን ከቦርድ የዘለለ ነገር ልንቀበል አንችልም የሚል ሀሳብ ይዞ ኢህአዴግ አራት ፓርቲዎችን ይዞ የተደራደሩ። የኢትዮጵያ ብሔራዊ ምርጫ ቦርድ አደረጃጀትና የገለልተኝነት ጉዳይ ለአመታት ተቃዋሚዎችንና መንግስትን ሲያጨቃጭቅ የቆየ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በኢትዮጵያ ፌዴራል ከፍተኛ ፍርድ ቤት ተፈርዶባቸው ማረሚያ ቤት የሚገኙት የሙስሊሙ ማኅበረሰብ ጥያቄዎች መፍትሔ አፈላላጊ ኮሚቴ አራት አባላት ዛሬ የይግባኝ ክርክራቸውን ሳያሰሙ ቀርተዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥተዋል። ጉዳዩ መቀጠሩ ደንበኞቻቸውን እንደሚጠቅም የአቤት ባይ ጠበቆች ተናግረዋል። ዝርዝሩን መለስካቸው አመሀ ይዟል። ክርክራቸውን በፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ለማሰማት ለሦስት ዓመታት ያህል የጠበቁት አራቱ የሙስሊሙ ማኅበረሰብ መፍትሔ አፈላላጊ ኮሚቴ አባላት ዛሬም ክርክራቸውን ለማቅረብ አልቻሉም። የፌዴራሉ ከፍተኛ ፍርድ ቤት ከሦስት ዓመታት በፊት በሰጠው ውሳኔና በጣለው ቅጣት ከሰባት እስከ ሀያ ዓመታት እስር የተፈረደባቸው አቶ አህመድ ሙስጠፋ፣ አቶ አህመዲን ጀበል፣ አቶ ካሊድ ኢብራሂምና አቶ መሐመድ አባተ ሁለት ድርጅቶችን ጨምሮ ከተቀሩት የኮሚቴው አባላትና ሌሎች ግለሰቦች ጋር በጠቅላላ በሰላሳን ተከሳሾች ላይ አቃቢ ሕግ ክስ መስርቶባቸው ነበረ። ከእነዚህ መካከል የበታች ፍርድ ቤቱ አስራ ሁለቱን በነጻ አሰናብቷል። በሌሎቹ ሁሉ ቢፈረድም አሁን በእስር ከሚገኙት ከአራቱ በስተቀር በተለያየ ሁኔታ ሁሉም ተፈተዋል። የነአህመድ ሙስጠፋ ጠበቆች እንደሚያስረዱት ከተለመደው ውጪ እነዚህን አራት ተከሳሾች ጉዳይ ይግባኝ አሁን ከሚገኝበት ደረጃ ለማድረስ ከሦስት ዓመታት በላይ ወስዷል ይላሉ። ይሁንና ጉዳያቸው ደግሞ ከሌላ መዝገብ ጋር ተዳብሎ እንዲታይ አልፈለግንም ይላሉ። ከጠብቆቹ አንዷ ወይዘሮ አዲስ መሐመድ ምክንያታቸውን ይዘረዝራሉ። የይግባኝ ቅሬታችን ብዙ ናቸው። ስለዚህ ይሄ በሆነበት ሁኔታ በዚህ በተጨናነቀ ሁኔታ ክርክሩ ቢሰማ ተገቢ የሆነ ፍትህ አናገኝም ብለም ስለምናስብ ደንበኞቻችንም ቀጠሮ ተቀይሮ ሰፊ በሆነ አዳራሽ ማረሚያ ቤትን ቤተሰብ የማይገባ ስለሆነ ቢያንስ እንኳን በግልጽ ችሎት የነበረው ክርክር ምን ይመስላል የሚለውን መከታተል እንዲችሉ ሰፊ አዳራሽ ላይ እንዲሆንላቸው ጠይቀዋል። እነሱ ፍርድ ቤቱም ይህንኑ ተቀብሎ ተለዋጭ ቀጠሮ ለመጋቢት አስራ ሶስት ሁለት ሺ አስር ዓመተ ምሕረት ይግባኙን ለመስማት ተይዟል። በዚህ መካከል የወከሏቸው ደንበኞቻቸው የእስር ጊዜ እንደሚራዘምና የተፋጠነ ፍትሕ የማግኘት መብታቸው እንደተጣበበ ማየት ይቻላል። ለምን ይህንን መረጣችሁ የሚል ጥያቄ አንስቻለሁ። ሌላው ጠበቃ አቶ መሐመድ አብደላ ለደንበኞቻቸው ይጠቅማል ያሉትን ይዘረዝራሉ። በአጠቃላይ የወንጀል ህግ መርህ እና በፍትህ አስተዳደር መሰረት የዘገየ ፍትህ እንደተነፈገ ይቆጠራል። ደመኞቻችን ይግባኝ የማቅረብ ፍላጎታቸውን ለከፍተኛ ፍርድ ቤት ከገለጹ ከሶስት አመት በላይ ሆኗቸዋል። የተፋጠነ ፍትህ የማግኘት መብታቸው ሊጠበቅ ይገባል። ያም ሆኖ ግን አሁን ባለው ሁኔታ በተጨናነቀ ሁኔታ ከሁለት አመት በላይ የወሰደ የክርክር ሂደት ከአስር ሺህ በላይ ሰነዶች ያሉት መዝገብና በመቶዎች የሚቆጠሩ ምስክሮች የተሰሙበትን መዝገብ በእንደዚህ አይነት የተፋጠነ እና ክስን ወይም ቅሬታን ማቅረብ በማይቻልበት ሁኔታ መሄዱ ለደንበኞቻችን ራሱ ጥቅም የሚሰጥ አይደለም፣ እንደውም የሚጎዳ ነው እና ከዚህ አንጻር ከጠበቁት ሶስት አመት የማይበልጥ በመሆኑ በቀጣይ ጊዜ የተፋጠነ ፍትህ አግኝተው ደንበኞቻችን የፍትህ ተጠቃሚ ይሆናሉ የሚል ተስፋ አለ። ሁለቱም ጠበቆች ቀደም ሲል መንግስት እንደገለጸው ይሰጣል በሚባለው ምህረት ደንበኞቻቸው እንደሚፈቱ ያላቸውን ጠንካራ ተስፋ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ተከታዩ የመጽሔት ክፍለ ጊዜ ዘገባ ወደ ኢትዮጵያ ሶማሌ ክልልና ወደ ዩናይትድ ስቴትስ ሚኒሶታ ክፍለ ግዛት የሚወስደን ነው። በቅርቡ በሶማሌ ክልል ፕሬዚደንትና በጥቂት አጋሮቻቸው ጥቅስ ተፈጽመዋል የተባሉ የመብት ጥሰቶችና በውጭ ሀገር የሚኖሩ የክልሉ ተወላጆች እየደረሱብን ነው ያሏቸውን የጥቃት ዛቻዎችና ማስፈራሪያዎች አስመልክቶ ለዝግጅት ክፍላችን በላኩት ደብዳቤ መነሻነት አንድ ዘገባ አቅርበን እንደነበረ ይታወሳል። ያንን ዘገባ ተከትሎም በቅሬታው የተጠቀሱት በጊዜው እስር ላይ የነበሩ ግለሰቦች መለቀቃቸውን ዱልሚ ዲድ የተባለው ክሶቹን ያቀረበው ቡድን አባላት አስታውቀው ነበር። ይሁን እንጂ ብዙም ሳይቆይ ቡድኑ በሚኒሶታ ክፍለ ግዛቶቹ መንትያ ከተማዎች ሴንት ፖል እና ሚኒያፖለስ ባለፈው ወር መገባደጃ ያካሄደውን የተቃውሞ ስብሰባ ተከትሎ ዳግም በሰላማዊ ሰዎች ላይ የሚፈጸመው እስርና እንግልት ማገርሸቱን፣ በውጭ አገር በሚኖሩት የክልሉ ተወላጆች ላይ የሚቃጡት ማስፈራሪያና ዛቻዎችን መቀጠላቸውን አባላቱ ለአሜሪካ ድምፅ ተናግረዋል። ጉዳዩን የተከታተለው አሉላ ከበደ ተከታዩን አጠናቅረዋል። ክልላችንንና ሕዝባችንን የሚመለከት ምንም አይነት እንቅስቃሴ ባደረግን ቁጥር በሀገር ውስጥ በተለይ ዘመዶቻችን ላይ ማስፈራራትና ዛቻው እንደ አዲስ ይጀምራል። አሁን አሁን ደግሞ ጫናና ግፊቱ ቤተሰቦቻቸው በተቃውሞ ተሳትፈዋል ከተባሉ ወገኖች ጋር የሚዛመዱ ታዳጊ ሕጻናት ላይ ሳይቀር ነው ሲሉ የክልሉን ፕሬዝዳንት አብዲ ሞሐመድ ዑመርንና አጋሮቻቸውን የሚከሱት የዱል ሚድድ ሊቀመንበር ኡመር ዶል ናቸው። በሚኒሶታ ውስጥ ባለፈው ወር ሀያ ሰባት ካደረግነው ሰብሰባ በኋላ የተደረገው በጣም የሚገርም ነገር ነው። ሰብሰባ ከማድረጋችን በፊት ሀገራችን፣ ክልላችን ውስጥ ያለው አስተዳዳሪ እና ለሱ የሚሰሩት ሰዎች ተነስቶ በዚህ በአሜሪካ ውስጥ ያለን ሶማሌ ኢትዮጵያኖችን ሁሉ በተለይ በዚህ ሰብሰባ ላይ ለሚከፈሉ ሰዎች ሁሉ ቤተሰባቸው ሄዶ ደውልላቸው ልጆቻችን እንዳይሄዱ ስብሰባ ወይም ከሄዱ ንገራቸው፣ ሁላቸውም እስር ቤት እንደምትገቡ ወይም ቤታቸውን እንደምታጡት ሀብታቸውን እንደምታጡት ብሎ አስጠንቀቃቸው። እነሱ ደግሞ ሻላሉትም ሁሉንም ወል የሚታደርገውን አድርግ መቼም ኦልሬዲ አድርገሃል። ከዚህ የበለጠ እና ስብሰባን ካደረግነ በኋላ ብዙ ሰዎች ታሰሩ። እንዳው ትናንሽ ልጆች አስራ ሁለት ዓመት ልጅ ምን ብለን የምታስረው? በድል ሊቀጠል አይችልም እና ያው ዱልምዲድ የሚባለው ደግሞ ስሙ በአማርኛ በደል ይብቃ ማለት ነው እና በዛ ምክንያት ብዙ ታሰረ። ብዙ ሰዎች ደግሞ ተፈናቀሉ ከቤታቸው እና ቤተውን ሁሉ ተወረሰ። ለዘመዶቹ መሰጥ ጀመር ቤቶቹን ነው የእነኝህን በስብሰባቸው የተሳተፉ ግለሰቦች ዘመዶች ቤት እና ንብረት ለሌሎች አሳልፈው ሰጡ ነው እያሉ ያሉት። አዎ እና አንዱ ብቻ ሳይሆን ስንት ሰው ነው እንደዛ የተደረገበት? በክልሉ አስተዳደር እየተፈጸመ ነው ያሉትን የመብት ጥሰትና እንዲሁም ሙስና በውል ያውቀዋል ያሉት የዜጎችን መብት የማስጠበቅ ኃላፊነት ያለበት የፌዴራል መንግስቱ ለምን በጉዳዩ ጣልቃ መግባት እና በሚሊዮኖች ላይ እየደረሰ ነው ያሉትን በደል ማቆም እንዳልፈቅደም ይጠይቃሉ። አቶ ዑመር የሚገርመን እኛ በጣም የሚገርመን ኢትዮጵያዊ ሆነን በኢትዮጵያ ውስጥ የፌዴራል ገቨርንመንት እያለን እንዴት አንድ ሰው የክልሉን ህዝብ ወደ ሰባት ሚሊዮን የሚጠጋ ሰው ግማሹን ደግሞ እስር ቤት ያስገባል። ግማሹ ደግሞ በረሃብ ይሞታል። የክልሉን ባጀት ተብሎ ከፌደራል ገቨርንመንት የሚመጣውን ለራሱ ለግሉ ይጠቅማል። ለሱና ዘመዶቹ ብቻ፣ ለራሱ ሰው ሳንቲም አያገኝም። የዱል ሚድዱ ሊቀመንበር አክለውም ይህንኑ ጥያቄያቸውን ያዘለ ደብዳቤ ለፌዴራል መንግስቱ ማስገባታቸውን እናም ምላሽ በመጠባበቅ ላይ መሆናቸውን ተናግረዋል። የሳፍ ነው ደብዳቤ ለፕራይም ሚኒስትሩ እና ለሌሎች ውስጥ ያሉ እንድደርስ አድርገናል። ዋናውን ነገር ደግሞ ህጉን እየተከተል ነው፣ በህጉ መሰረት እየሰራ ነው። እንዳው እሱ የሚነግራቸው ህግ ወጥ ናቸው፣ ሀገሩን ሊያበላሹት ወይም ሀገሩ ሊገነጠሉ ይፈልጋሉ፣ እንደዚህ አይነት ነገሮችን ይላል እሱ። እኛ ግን የምናደርገው ሁሉ በህጉ መሰረት ህጉን እየተከተል ነው የምናደርገው ስለዚህ ለዛ ነው ይሄን ደብዳቤ የጻፍ ነው። ለከፍተኛ ባለስልጣኖች በሀገራችን ውስጥ ያለ ፌደራል ገቨርንመንት ይህን ነገር ክልል ውስጥ ያሉ ችግር ያውቃሉ። ይህ ችግር አለ ብሎ እነሱ ጋር አቤቱታ የሚያቀርቡ ስለሌለ በብዛት እኛ በህጉ መሰረት ልናቀርብ ትፈልገን ነው። ሰው እንዴት እንደተቸገረ ይዛ ወጣቶች ትምህርት ቤት ጨርሶ ያለ ስራ ሲሆኑ ከሀገር የተሰደው ያው እንደምታየው በዛ በሊቢያ ውስጥ የሚቸገሩት አሉ። ዘመዶቻችን እዛ ሜዲትራያን ውስጥ የሞቱ ብዙ አሉ እና ሁሉም ያውቃሉ አልልም፣ ግን ግማሾቹ ያውቃሉ ያለንበት ችግር፣ እኛ ህግን እየተከተል ለነሱ እናቀርብላቸው ብለን ነው የጻፍ ነው። እንዲህ ባለ ሁኔታ መቀጠል አይቻልም የሚሉት አቶ ኦመር የፌዴራሉን መንግስት ትኩረት ለማግኘት ግን አማራጭ ይሆን ይሆናል ያሉትን ይገልጻሉ። ምናልባት ፌደራል ገቨርንመንት ለምን እንደማይመለከተው ሶማሌ ክልል ምክንያት እኔ ያሰብኩት ክልላችን ውስጥ ህዝብ ሰላማዊ ሰልፍ ስላላደረገ ምናልባት ለሱ ነው። እንደ አማራ ክልል ወይም እንደ ኦሮሞ ክልል ሰላማዊ ሰልፍ ብናደርግ ኖሮ ምናልባት ፌደራል ገቨርንመንት ትኩረት ይሰጥም ነበር። አየ በጣም ጥሩ ይሆን ነበር። ለዛ ብዬ ህዝቡን ጠየቁት፣ ተነስቶ ሰላማዊ ሰልፍ እንዲያደርጉ ምክንያቱም ከዚህ በላይ አየ ማንም ሰው ልኖር አይችልም። ክላቱም ውስጥ ያለው ሁኔታ ሰው የሚኖርበት ሁኔታ እንደሆነ ልኖርበት አይችልም ሊቀጠል አይችልም። ከገጠር መቶ ከተማ ውስጥ መቶ በአንድ አመት መልታይ ሚሊዮነር የሚሆን ሰው ሲኖር ትምህርቱን ጨርሶ ዲግሪ ይዞ እንዳው ሁለት ሺህ ብር የሚከፍለው ስራ ሊያገኝ አይችልም። እንዴት ሊሆን ቻለ? እንግዲህ በሙስና ነው በዚህ ዝምድና ዘመዴ ነው ተብሎ እና ይሄን ሁሉ ፌደራል ገቨርነመንቱ ገብቶ ይሄንን መፍትሄ ማግኘት አለበት። አድማጮች ከሙስና እስከ ሕገ ወጥ እስርና ግድያ ቁጥሩ የበዛው ወንጀል የቀረበባቸውን የክልሉን ፕሬዚዳንት አቶ አብዲ ሙሐመድ ዑመርን ምላሽ ለማግኘት አሁንም በመጠባበቅ ላይ ነን። በተጓዳኙም የክልሉን መንግስታዊ የሰብአዊ መብት ኮሚሽነር አቶ ጀማል ዋርፋንም ለማግኘት ያደረግነው ጥረት እስካሁን ለጊዜው ባይሳካም በጥረታችን የምንቀጥልና እንደ ቀናንም የምናቀርብ መሆኑን ከወዲሁ መግለጽ እንወዳለን። ወደ ተከታዩ የመጽሔት ዘገባ እናልፋለን። የእስራኤል መንግሥት በስደተኞች ላይ ያወጣውን ሕግ በመቃወም ቁጥራቸው የበዛ ኤርትራውያንና ሱዳናውያን ስደተኞች ዛሬ ሰልፍ ወጥተዋል። የፖለቲካና የኢኮኖሚ ጥገኝነት ያልተፈቀደላቸው የተባሉት እነዚህ ብዙ ኤርትራውያን ስደተኞች በሦስት ወራት ጊዜ ውስጥ እንዲወጡና ወደ መጡበት ሀገር ወይም ስደተኞቹን እቀበላለሁ ወዳሉት ወደ ሩዋንዳና ዩጋንዳ እንዲሄዱ ባለሥልጣናቱ አሳስበዋል። ካለበለዚያ ለእስር እንደሚዳረጉ የእስራኤል ባለሥልጣናት ትእዛዝ ካስተላለፉ ሰላሳ ቀናት ተቆጥረዋል። ወደ ሦስተኛ ሀገር እንዲሄዱ የተነገራቸው ብዙ ስደተኞች በሆሎት የስደተኞች ማቆያ ጣቢያ ውስጥ እንደሚገኙ ታውቋል። የሁለቱም ሀገሮች ስደተኞች የእስራኤል መንግሥት ያስቀምጠውን ውሳኔ እንደማይቀበሉ እየተናገሩ ናቸው። ተከስተ የማነ በእስራኤል ለሰባት ዓመታት ያለ ፈቃድ ኖሯል። እስራኤልን እንዲለቁ ከተነገራቸው ስደተኞች አንዱ ነው። ዛሬ ሰላማዊ ሰልፉ ላይ በሺዎች የሚቆጠሩ ሰዎች መገኘታቸውን ለቪኦኤ ገልጿል። መስታወት አራጋው ተጨማሪ አላት። የሩዋንዳ ኤምባሲ አካባቢ ነበር ይሄድ ነው። በጃፍ ላይ እኛ አገር አለን። መሄድ ከተፈለገ ወደ ሀገራችን ነው መሄድ ያለብን። አገራችን አለ ይሄ ሌላ ጉዳይ ነው። እናንተ ግን ለምንድን ነው ያለ ዜጎቻችሁ እንቀበላለን ብላችሁ የምትናገሩት? በቀደም ያደረግነው እና ዛሬ ያደረግነው ነው አንድ አይነት ነው። ሰላማዊ ሰ ሩዋንዳ ኤምባሲ በእስራኤል ሀገር ስልጣን የለውም። ምን እንዲመልሱላችሁ ነው እናንተ የምትጠብቁት? ምንፈልገው የሚመለስልን ምንፍን እቀበላለው ማለት የለባትም። ሩዋንዳ የሩት ሰዎች ወንድሞቻችን በመላ ዓለም እያየናቸው ነው። እንቀበላለን የሚሉት ስለምንድን ነው? ይሄን የምትሉትን አቁሙት ነው እንጂ ለእስራኤል ሀገር እንዲናገሩልን አይደለም። ለእስራኤል መንግስት ሁሌ እየጠየቅ ነው ነው ራሱ እንኳን የእስራኤል ዜጎች ከኛ ጋር እየሆን ሆነ እየጠየቁት ነው። በቀደም የእርሻ ላይ አምስተን ነበር። የአስራ አንድና የአስራ ሁለት ክፍል ተማሪዎች ሰልፍ ወጥቶ ነበር። እኛ ደግሞ ከእነሱ ጋር ቆመን ነበር ናታንያሁ ፈት ቤት ፊት ላይ እዛን ያመሸ ነው እና የእስራኤልን መንግስት ከመጠየቅ አቋርጠን አቋርተን አናቅም። ሁሌም ነው የምንጠይቀው። ዛሬ የነበሩት ብዙ ኢትዮጵያ ቤተሰብ ኃይሎች ነበሩ። በጣም ደስ የሚል ሰልፍ ነበረ። ሱዳናውያንም ከእናንተ ጋር አብረው ነበሩ? በሰላማዊ ሰልፉ ላይ ነበሩ። አው አዎ ነበሩ። ያው ጥያቄ ውለልሳችን ነው አብረው ነው የወጡት እነሱ ዛሬ በጣም የሚገርሙ በሙሉ ሱቅ፣ ምግብ ቤት ምናምን እኛ የአበሻ ብዙ ምግብ ቤት ብዙ ሱቆች ናቸው ያሉት እና ዛሬ ተዘግቶ ነው ዋሉ ይህንን ጥያቄ ለማጠንከር በሙሉ ሰው ዛኔ የዋለው የእስራኤል መንግስት ምንም አይነት ለውጥ ወይም ምላሽ አላደረገም፣ አይደል? እስካሁን ድረስ እስካሁን ምንም አይነት ለውጥ እና ምላሽ አላደረገም። ለምን አያደርግም? አሁን ወደፊት ነው የሚታየው እንጂ አሁን አያደርግም። ለምን? አንዳንድ ተስፋ የቆረጠው ሰዎች እየሄዱ ስለሆኑ እነዚህ ሰዎች እሱ ካቋረጠው የሚሄዱ ሲን ያቋርጡ ከምንዳም እያባሰው ነው። አንዳንድ ያፈሳም አለ። ማን እንደምታፈስ መቼ እንደምንታፈስ አናውቅም። ተደብቆ ነው የሚያፍቱት፣ ያቆሙታል። እንደገና ደግሞ እንደዛ ነው። የኤርትራ መንግስት አንድ ያወጣው መግለጫ ነበረ፣ ለተመላሾች ከፍ ያለ ገንዘብ እንዲከፈል እናንተ ተስማሙበት አላችሁ። አሁን የኤርትራ መንግስት አሁን ያለው መንግስት ለእያንዳንዱ ሀምሳ ሺህ ዶላር ክፈሉን፣ እኛ ሰዎቹን እንቀበላቸዋለን፣ ዜጎቻችን ናቸው፣ እንቀበላቸዋለን። በዛ አድርገን ደግሞ እናጣቻቸዋለን ምናምን። እዚህ ብዙ ሰው ነው ያለው፣ ብዙ ሰው መንግስቱን የሚደግፋለን፣ ብዙ ሰው የእስራኤል መንግስት የእኛ ችግር ጠንቅቆ ያውቃል፣ በትክክል በስነ ስርአት ያውቃል። ስለሚያውቅ ወደ ኤርትራ ሂዱ አላለም። ወደ ሶስተኛ ሀገር፣ ሶስተኛ ሀገር ሲባል ወደ ለምን ወደ ሰለጠኑ ሀገር ሂዱ አይልም። ሰለባሰልፍ ገን በዛሬ አያውቀውም ችግራችን እስኪ ቃለልልን ድረስ ያውኛ አሁን ጊዜ እንጨዋለን አቅማችን መጫው ነው ምንም የምናደርገው ነገር የለም። ለመጽሔት ክፍለ ጊዜ ያዝሰናዳናቸውን ዘገባዎች በዚሁ እናጠናቅቃለን። ከዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርበው መደበኛ ዝግጅት በተጨማሪ ከሰኞ እስከ አርብ በየለቱ ከምሽቱ አንድ ተኩል እስከ ሁለት ሰዓት የሚተላለፍላችሁን ጋቢናን እንድታደምጡ እንጋብዛለን። አሁን ሰዓቱ ሶስት ሰዓት ከሰላሳ አንድ ደቂቃ ያሳያል። አንድ ማስታወቂያ እናሰማና ወደ ቀሪዎቹ ዝግጅቶች እንሻገራለን። ሳይፎን ከቪኦኤ በነፃ ሳይፎን ፒኤስአይፒኤችኦኤን በነፃ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለማስታወቂያ ጋጋታና ያላንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም የመረጃና አገልግሎት ያግኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንደዚህ ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን ሶስት ዶት ኮም ኢሜይል ይላኩ። መልካም ዜና አንድ ቃል ነው አት ሳይፎን 3 ቁጥር አንድ ቃል ነው። ዶት ኮም ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ዶት ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርስዎታል። የደረሰዎትን ሳይፎን አንድሮይድ ዶት ኤፒኬ ፋይል ያወርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኩ ይጫኑት፣ ኢንስቶል ያድርጉት። ከዚያም ቪኦኤ አምሐሪክ ወይም ቪኦኤ አማርኛን ወይም ማንኛውንም ሌላ የሚፈልጉትን ማኅበራዊ ሚዲያ ወይም ዌብሳይት እንደፈለጎ መፈተሽ፣ መፈለግ፣ መቅዘፍ ይችላሉ። ሳይፎን ከቪኦኤ በነጻ አድማጮች፣ አሁን ወደ ሁለተኛው አጋማሽ እንሻገራለን። በቅድሚያ ዲሞክራሲ በተግባር ኢትዮጵያ ውስጥ በኦሮሚያና በሶማሌ ክልሎች አዋሳኝ ወረዳዎች ላይ በተካሄዱ ግጭቶች ሳቢያ ብዙ ሕይወት መጥፋቱና ብዙዎችን ከቤት ንብረታቸው መፈናቀላቸው ይታወሳል። የውጥረቱ አሳሳቢነት የኢትዮጵያን ሕዝብ ብቻ ሳይሆን የዓለምን ሕብረተሰብ ትኩረት እንደሳበ መሆኑ ይዘገባል። የተባበሩት መንግስታት ድርጅት የዓለም አቀፉ የፍልሰት ጉዳይ ድርጅት ወይም አይኦኤም ትናንት ባወጣው ሪፖርት መሠረት ከግጭቶች ጋር በተያያዘ በአሁኑ ወቅት የሚደርሰው የዜጎች መፈናቀል ከመቼውም ጊዜ በበለጠ ተስፋፍቷል። የዓለሙ ድርጅት የሰብዓዊ እርዳታ ማስተባበሪያ ቢሮ ኦቻ በምጽር ያወጣው ሪፖርት በአውሮፓ የዘመን አቆጣጠር ከ2015 ዓ.ም ወዲህ በኦሮሚያና በሶማሌ ክልሎች አዋሳኝ ወረዳዎች ላይ በተካሄዱ ግጭቶች ሳቢያ የተፈናቀሉ ሰዎች አንድ ሚሊዮን አካባቢ እንደሚደርሱ ይጠቁማል። ከዓለም ከፍተኛ እርዳታ ለኢትዮጵያ የምትለግሰው ዩናይትድ ስቴትስ ይህን ኢትዮጵያ ውስጥ የተከሰተውን የብሔረሰቦች ግጭት የምታየው እንዴት ነው? መፍትሄ ለማምጣትስ ጥረት ታደርጋለች? ባልደረባችን ትዕግስት ገሜ በኢትዮጵያ የዩናይትድ ስቴትስ ኤምባሲ ቃል አቀባይ የሆኑትን ኒኮላስ በርኔትን አነጋግራ አነጋግራለች ለዲሞክራሲ በተግባር ፕሮግራም ሰሎሞን ክፍሌ እንደሚከተለው ያቀርበዋል። ትዕግስት በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ለኒኮላስ በርነት አስቀድማ ያቀረበችው ጥያቄ በቅርቡ በምስራቅ ኢትዮጵያ በተለይ በኦሮሚያና በኢትዮጵያ ሶማሌ አዋሳኝ ወረዳዎች የተፈጠረውን ግጭት አስመልክቶ ኤምባሲው የተረዳው ምንድን ነው የሚል ነበር። ቃል አቀባዩ ይመልሳሉ። በዚህ እጅግ አስፈላጊ ጉዳይ ላይ እንድናገር እድሉን በማግኘት ያመሰግናለሁ። ጉዳዩ በጣም በቅርበት የምንከታተለውና ኢትዮጵያውያንን ብዙ ያስጨነቀ መሆኑን እረዳለሁ። የግጭቱ መንስኤዎች ውስብስብ ከመሆናቸው ባሻገር ለእኛም አስቀድመን ለመናገር የምንችለው አይደለም። ግጭቱ በትክክል የደረሰበትን ምክንያት በተመለከተ የተለያዩ ወገኖች የተለያየ አስተያየት አላቸው። እኛን ይበልጥ የሚያሳስበን ጉዳይ ግን በግጭቱ ሳቢያ የተፈናቀሉ ሰዎች ያሉበት ሁኔታ ነው። እንዴት ነው እየተረዱ ያሉት? በምን መንገድ ነው መረዳት ያለባቸው የሚሉት ጥያቄዎች ይበልጥ ያሳስቡናል። ምስተር በርነት፣ የተፈናቃዮችን ቁጥር በተመለከተ እናንተ ያላችሁ አሃዝ ምን ያህል ነው? እንደሚያውቁት መንግሥትና ሌሎች ምንጮች የሚሰጧቸው ቁጥሮች የተለያዩ ናቸው። ለቃል አቀባዩ የቀረበው ተከታይ ጥያቄ ነበር። እንደ እውነቱ ከሆነ አንዱ ይህን ጥያቄ ለመመለስ ያለብን ትልቁ ፈተና ግልጽ መረጃ ለማቅረብና የችግሩን ስፋት ለማወቅ የሚያስችለን ተደራሽነት አለን ብለን አይሰማንም። ዩናይትድ ስቴትስ ለኢትዮጵያ ትልቁ ነው የሚባለውን ሰብአዊ እርዳታ እንደምትሰጥ ብዙ ሰው ያውቃል። ዩናይትድ ስቴትስ በሀገር ውስጥ በድርቅና ሌሎች ምክንያቶች የተፈናቀሉትን ሰዎች ለብዙ ዓመታት ረታለች። መፈናቀልን የሚፈጥረው ደግሞ ግጭት ብቻ አይደለም። ነገር ግን ከኦሮሚያና ሶማሌ በግጭቶች ሳቢያ የተፈናቀሉ ሰዎች ቁጥር ከፍተኛና ቀውሱም የከፋ በመሆኑ የደቀነው ፈተናም ያን ያህል ግዙፍ ነው። ይህን ለመሰለው ግዙፍ ፈተና ምላሽ ለመስጠት ጠንካራ ኅብረትና የመረጃ ልውውጥ ያስፈልጋል። ረዳት ውጭ ጉዳይ ሚኒስትር ዶናልድ ያማሞቶ ከጥቂት ወራት በፊት አካባቢውን በጎበኙ ጊዜ እንዳነሱት ሁሉ የምንሰጠው እርዳታ በተገቢው መልክ እንዴት ለተፈናቃዮቹ እንደሚደርስ ለማወቅ ጥረት እያደረግን ነው። ምን ያህል ተፈናቃዮች እንዳሉና የት እንደሚገኙ እንዲሁም መንግሥት ችግሩን ለመቅረፍ የያዘውን ጥረትና እቅድ በግልጽ ከተረዳን የበኩላችንን ሚና ለመጫወት ነገሮችን ያቀልልናል። ስለ መረጃዎች መጋራትና ችግሩ አውስተዋል ሚስተር በርነት። ያን አስመልክቶ ችግሩ ምንድን ነው? መንግስት የሚፈጥረው ችግር ነው ወይስ አሁንም በአካባቢው ግጭቶች መቀጠላቸው ነው? ምንድን ነው መረጃዎችን ለማግኘት አስቸጋሪ ያደረገው ያደረገውና ለሚመለከታቸው ወገን መጋራቱን ያወሳሰበው የሚል ነው ቀጣዩ ጥያቄ። ማለት ይህ ግጭቶች በተፈጠሩ ጊዜ ሁሉ ሁኔታዎች ይበልጥ ይወሳሰባሉ። በተለይ ወደ ግጭት ያመሩትን ሐቆች በተመለከተ በጣም መጠንቀቅ ያስፈልጋል። ሁኔታዎች እጅግ ውስብስብ መሆናቸውን መናገር እንችላለን። ነገር ግን በጣም አስፈላጊው ጉዳይ ግልጽነት መኖሩ ላይ ነው። የቆሱን ስፋትና ጥልቀት ማወቅ ግድ ይላል። የእኛ ኃላፊነት ደግሞ የተቸገሩትን ለመርዳት ያለን ግብ ምን ያህል ተሳክቶልናል የሚለውን ጥያቄ መመለስ ነው። ብዙውን ጊዜ አጠቃላይ እቅዱን ስንመለከት የሀገር ውስጥ ተፈናቃዮችን ለመጠበቅና ለመርዳት ቀዳሚ ኃላፊነቱ የሚወድቀው በመንግስት ላይ ነው። በአብዛኛው ደግሞ ከተባበሩት መንግስታት ጋር በቅርበት ተባብሮ ለችግሩ መፍቻ የተቀናበረ እቅድ የሚያወጣው መንግስት ነው። ዩናይትድ ስቴትስ ለኢትዮጵያ ከዓለም ሁሉ ዋናዋ ለጋሽ አገር መሆኗ እሙን ነው። ለመሆኑ ይህን አሁን የተከሰተውን የዜጎች መፈናቀል አስመልክቶ የችግሩን ግዝፈት በማስረዳት በፌዴራልም ይሁን በክልል ደረጃ ያለ ባለስልጣን የእናንተ እርዳታ እንደሚያስፈልግ የጠየቀ አለ? ተጎጂዎችን ለመርዳት የሚያስችል ገንዘብ መመደቡን መንግስት ያወጣውን መግለጫ አይተናል። እዚህ ላይ ግን ደግሜ ማስረዳት የሚፈልገው በጣም ጠቃሚ የሚሆነው እቅዱ ሌሎችንም ጨምሮ በደንብ መቀነባበሩ አስፈላጊ መሆኑ ላይ ነው። በዓለም አቀፍ ደረጃ ያለውን ካየን አሁን ጉዳዩ ተነስቷል። ነገር ግን ለአጭርና ለረጅም ጊዜ የሚሆን እርዳታ ማቅረብ የሚቻለው መንግሥትና ግብረሰናይ ድርጅቶች በጋራ የተሻለ እቅድ አቀነባብረው ሲሰለፉ መሆኑን በድጋሚ አሰምርበታለሁ። ዩናይትድ ስቴትስ እንደ አንድ ዋና ለጋሽ ሀገር ተፈናቃዮቹን መልሶ በማቋቋም ረገድ እስካሁን በተጨባጭ የሰጠችው እርዳታ ይታወቃል ወይ? በኢትዮጵያ የአሜሪካ አምባሳደር አካባቢውን በጎበኙበት ወቅት ብዙ ነገሮችን አስተውለዋል። ከዚያ በኋላ የተወሰደ እርምጃ አለ ወይ በእናንተ በኩል? አምባሳደሩ ከሁለቱም ወገን የተፈናቀሉ ሰዎች ያሉባቸውን አካባቢዎች ጎብኝተዋል። አጥብቀን የምናስብበት ጉዳይ ነው። ቀደም ሲል እንደ ገለጽኩት ደግሞ የአፍሪካ ጉዳዮች ሚኒስትሩ አምባሳደር ዶናልድ ያማሞቶም ይህንኑ ጉዳይ አንስተዋል፣ አካባቢውን እርሳቸውን በጎበኙበት ጊዜ። ነገር ግን ለችግሩ ስፋት ያለው ምላሽ ለመስጠት ደጋግሜ እናገራለሁ፣ የተቀናጀ እቅድ መንደፍ ያስፈልጋል፣ የምንሰጠው እርዳታ ጥቅም ላይ መዋሉን ለማረጋገጥ የጋራ ፕላን ወሳኝ ነው። ኢትዮጵያ ውስጥ በብሔረሰቦች መካከል የውጥረቱ እያደገ መምጣት አሳሳቢ ሆኗል። ኤምባሲው እቅድ ይኖረው ይሆን? አፋጣኝ ምላሽ ለማግኘት የሚያስችል በማኅበረሰቦች መካከል እርቀ ሰላም የሚያወርድ ዝግጅት ለማስተናገድ ቀጥሎ ለኤምባሲው ቃል አቀባይ የቀረበ ጥያቄ ነው። አዎን እኛም በዚህ ጉዳይ ላይ ነበር እየተነጋገርን ያለ ነው። አስገራሚ ነው፣ ምክንያቱም ከሰዎች የምናገኛቸው ምላሾች የተለያዩ ናቸው። አንዳንዶቹ እንዲያውም ውጥረት የለም ይላሉ። በመንግሥቱና በማኅበረሰቦች መገናኛ ብዙሃን በሁለቱም ወገን የሚሰጡ አስተያየቶችም እንዲሁ የተለያዩ ናቸው። ነገሩ ግን አሳሳቢ ነው። የዘር ልዩነት ኢትዮጵያን ወደፊት በማራመዱ በኩል አይረዳትም። ወደፊት ልናያት የምንፈልጋትን ኢትዮጵያን አያመጣም። ስለዚህ ሁላችንም የምናበረታታው ሰላማዊ ድርድር በመቻቻልና በመከባበር ላይ የተመሠረተ ሰላማዊ ንግግር እንዲኖር ነው። ኢትዮጵያ ደግሞ ረጅም ታሪክ ያላት አገር ናት። በታሪኳ ሁሉ ደግሞ የተለያየ እምነትና የተለያዩ ቋንቋዎች የሚናገሩ ሕዝቦች በመቻቻልና በመከባበር ለረጅም ጊዜ የኖሩባት አገር ናት። ያ ተቀይሮ ማየት አንፈልግም። ለምሳሌ ይህን በተመለከተ አንድ ያደረግነው ነገር ዘንድሮና ባለፈውም ዓመት አመታዊ የቪዲዮ ውድድር በማዘጋጀት ስለ ጾታ እኩልነትና ስለ አካል ጉዳተኞች አስተምረናል። የዘንድሮ የቪዲዮ ውድድር ደግሞ ርዕሱ ያተኮረው ኢትዮጵያውያን ስለ መቻቻልና ተከባብሮ ስለ መኖር አስፈላጊነት እንዲተርኩ ነው። ይህን መሰል ውድድር ኢትዮጵያውያን በአንድ ሀገር ውስጥ ሲኖሩ ጠንካራ ተቻችሎና ተከባብሮ የመኖር ታሪካቸውን ለማቆየት ያስችላቸዋል የሚል እምነት አለን። ኤምባሲው ከዚህም በተጨማሪ በፌስቡክ ገጹ ላይ ከአድማጮችና ከፕሮግራሙ ተከታታዮች ለሚቀርቡለት ልዩ ልዩ ጥያቄዎች መልስ በመስጠት ሀሳቦች በነጻ እንዲዘዋወሩ ለማድረግና ልምዶችን ለመለዋወጥ እንደሚሞክር በአዲስ አበባ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮለስ በርነት አክለው አስረድተዋል። ይህ በእንዲህ እንዳለ በተባበሩት መንግስታት ዓለም አቀፍ የፍልሰተኞች ጉዳይ ድርጅት አይ ኤም ኦ ገለጻ መሰረት ከግጭቶች ጋር በተያያዘ በአሁኑ ወቅት የሚደርሰው የዜጎች መፈናቀል ከመቼውም በበለጠ ተስፋፍቷል። የዓለሙ ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ ያወጣው ሪፖርት ደግሞ እንደ አውሮፓ አቆጣጠር ከ2015 ወዲህ በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች በተካሄዱ ግጭቶች ሳቢያ የተፈናቀሉ ህዝቦች አንድ ሚሊዮን አካባቢ እንደሚደርስ ይጠቁማል። ሶሎሞንንና ትዕግስት ገሜን እንዲሁም ያቀረበችውን ትዝታ ብላቸው እናመሰግናለን። ወደ አሜሪካና ሕዝቧ ስንሻገር የጥቁሮች ታሪክ ወር ይሆናል ርዕሱ። በያዝነው ወረሃ ፌብርዋሪ ከሚዘከሩ ስማቸው የገነነ ጥቁር አሜሪካውያን መካከል ሐርየት ተብማን የሚዘለሉ አይደሉም። ሐርየት ተብማን በሺህ ስምንት መቶ ሀያ ሁለት ዓመተ ምሕረት የተወለዱ ጊዜ አራሚታሮስ ነበሩ። ስማቸው የተወለዱበትን ወርና ቀን ብዙ ቦታ ፈልጌ ማግኘት አልቻልኩም። ያረፉት ግን መጋቢት አንድ ሺህ ዘጠኝ መቶ አምስት ዓመተ ምሕረት በኢትዮጵያ የዘመን አቆጣጠር በአውሮፓው ደግሞ ማርች 10 1913 ዓ ም እንደነበረ ተጽፏል። የዘጠና አንድ ዓመት ዕድሜ ባለጠጋ ሆነው ነው ያረፉት። ገናናይቱ ተብማን ሐርየት ተብማን የተወለዱት ከባሪያ ወላጆች በባርነት ውስጥ ነበር። እኒህ ሰው ግን በኋላ ባርነትን ከዩናይትድ ስቴትስ ፊት ላይ ነቅለው ከጣሉ የነጻነት ታጋዮችና ተጋዳዮች አንዷ ሆኑ ራሳቸው ከባሪያ አሳዳሪዎቻቸው አምልጠው ራሳቸውን ነፃ ያወጡት ጸረ ባርነት ታጋዩ ተብማን በፈጸሟቸው አስራ ሶስት ተከታታይ ግዳጆች በባርነት ውስጥ ይማቅቁ የነበሩ ሌሎች ሰባ የቤተሰቦቻቸው አባላትና ጓደኞቻቸው የሆኑ ሰዎችን አስመልጠው ነፃ አውጥተዋል። ሐርየት ተብማን የሰብአዊነትና የመብቶች ተሟጋች ሆነው ነፍጥም ይዘው ለያኔዎቹ የአሜሪካ የእርስ በርስ ጦርነት ዘመን ጸረ ባርነት ታጋዮች ስካውት ሆነው መረጃ ሲያነፈንፉና ሲያቀብሉ ነበር። ተብማን የተወለዱት በሜሪላንዷ ዶርቸስተር አውራጃ ውስጥ ነበር። ያረፉት ኦበርን ኒውዮርክ ነው። የሃሪየት ተብማን ታሪክ እንዲህ በአጭር ተነግሮ የሚቋጭ አይደለም። በነፃነትና በመብቶች መዛግብት ላይ ጎልቶ እንዳበራ ይኖራል። you <laughs> 1986 ዓ ም በዚህ ትረካ ውስጥ ተለይቶ ካልተነገረ በስተቀር ጊዜዎች ሁሉ የተጠቀሱት በኢትዮጵያ የዘመን አቆጣጠር ነው። ልክ የዛሬ 24 ዓመት ዛሬ ዊትኒ ሂውስተን የአሜሪካ ሙዚቃ ምሽት ስድስት ሽልማቶችን ጠቅልላ ወስዳለች። Don't cry. We both know I'm not what you you need. የጥቁሮች ታሪክ ዝክር አባት እየተባሉ የሚጠሩት ካርተር ጂ ውድሰን የመጀመሪያውን ብሔራዊ ኔግሮ ሳምንት እንዲታሰብ ሐሳብ ያቀረቡትና የጀመሩት ዛሬ በሺህ ዘጠኝ መቶ አሥራ ስምንት ዓመተ ምሕረት ነበር። የጥቁሮች ታሪክ ሲዘከር ከያኔ እስከ ዛሬ ይህ ወር ዘጠና ሁለተኛ መሆኑ ነው። ገናናው ቡጢኛ ካሸስ ክሌይ ሃይማኖቱን ወደ እስልምና ለውጦ ስሙም መሐመድ አሊ መሆኑን ያሳወቀው ዛሬ በሺህ ዘጠኝ መቶ ሃምሳ ስድስት ዓመተ ምሕረት ነበር። ይህ የመሐመድ አሊ ሃይማኖትና ስም መቀየር የቅንጦት ወይም እምነት የመቀያየር አባዜ ጉዳይ አልነበረም። በአሜሪካ ጥቁሮች የሲቪል መብቶች ትግል ታሪክ ውስጥ ራሱን የቻለ ታሪክ ያለው የብርቱ ተቃውሞ መግለጫ ነበር። ክሪስ ሮክ በሽልማት ያጌጠው ኮሜዲያን ተዋናይ፣ ጸሐፊና ዳይሬክተር ዛሬ ልክ አምሳ ሁለት ዓመቱን ደፈነ። ሃፒ በርትደይ ክሪስ። ሴሌብሬሽን በኩል ኤን ደ ጋንግ በቢልቦርድ ሃት 100 ሰንጠረዥ ላይ አንደኛውን ቦታ ተቆናጦ ለሁለት ሳምንታት ነቃይ አቶ ሰንብቷል። ዛሬ በ1973 ዓ ም ነበር ሴሌብሬሽን ወደዚያ ማማ የወጣው። አስታወሱ። ልክ የዛሬ 37 ዓመት ዛሬ ዛሬ 1976 ዓ ም 34 ዓመት መሆኑ ነው። የማይክል ጃክሰን ትሪለር 25 ሚሊዮን ቅጅቶች በዓለም ዙሪያ ተቸበቸቡና በዓለም የክብረ ወሰኖች መዝገብ ጊነስ ቡክ ኦፍ ሬከርድስ ውስጥ ገባ። የመጨረሻው የረቡዕ ዝግጅት ላይ ደርሰናል ሴቶችና ቤተሰብ ሴቶችና ቤተሰብ ቆንጅት እንግዲህ ያንቺ ነው መናገሪያው ኒሆን ያዝሽው እሺ በብዙ ሀገሮች የተለመደና ስር ሰዶ የኖረ ባህላዊ ልማድ የሴቶች ግርዛት አብዛኞቹ የአፍሪካ በሆኑ 30 ሀገሮች ይፈጸማል እንደየባህሉ ለዚህም ነው የተባበሩት መንግስታት ድርጅት የትናንቱን የአውሮፓውያን የካቲት 6 ፌብርዋሪ ሴክስ በየአመቱ ለሴቶች ግርዛት ትዕግስት እንደሌለ ማስታወቂያ አለም አቀፍ ቀን ብሎ ያወጀውና በየአመቱ የሚታሰበው ኢትዮጵያ ውስጥ ከሴቶች ሶስት አራተኛውን አሀዝ የሚይዙት የዚህ ለህመም የሚዳርግ አንዳንዴም ለህይወትም ጭምር አስጊ የሆነ ልማድ ሰለባ ሆነው የሚኖሩ ናቸው። የአሜሪካ ድምጿ ደብራ ብሎክ በኢትዮጵያ የአፋር ክልል አንድ ሆስፒታል፣ ሴቶችን ለመታደግ የያዘውን ጥረት ትመለከታለች። በኢትዮጵያ አፋር ክልል ዘግናኝ የሆነው የሴቶች ግርዛት ልማድ በብዛት ይካሄዳል። የ25 ዓመቷ ወጣት ከዲጃ ምስሏ እንዲቀረጽ ሰው ጉዳዩን እንዲያውቅ አልፈለገችም። የሰባት ቀን አራስ ሳለች እንደ ተገረዘች ትናገራለች። ጋዱ ሱነ የሰባት ቀን ልጅ ሆኜ ነው የገረዙኝ። ሽንቴን ለረጅም ጊዜ መያዝ አልችልም። ሽንቴ ሲመጣ ያመኛል፣ ያቃጥለኛል ትላለች። ከዲጃ የወር አበባ ማየት ስጀምር ደግሞ ህመሙ እየባሰብኝ መጣ ባላገባው ግንኙነት ስናደርግ በጣም ያመኝ ጀመር ስትል ትሰማለች። ያገባችው በ አስራ አራት አመቷ ነው። ከዲጃ የመጀመሪያ ልጄን በአሳር ተገላገልኩ ትላለች። ሁለተኛውንና ሶስተኛውን ልጅ ከወለደች በኋላ ደግሞ ከኩላሊትና ከሽንት ቧንቧዎች ተያያዥ ህመም ታማ ከሞት አፋፍ ደርሳ እንደነበረም ታስታውሳለች። ታዲያ እንዲህ ያሉት ችግሮች እንደ ከዲጃ በብዙ ሴቶች ላይ ነው የሚደርሱት። እንደ አውሮፓውያን አቆጣጠር በ2016 በተካሄደ የኢትዮጵያ የጤና ጥናት ከሀገሪቱ ሴቶች ሶስት አራተኛ የሚሆኑት ለጎጂው ልማድ የተጋለጡ መሆናቸውን ያመለክታል። በአፋር ክልል ደግሞ ከአስር ሴቶች ዘጠኙ ይገረዛሉ። አብዛኞቹ አንድ አመት ሳይሞላቸው ነው የሚገረዙት። አፋር ውስጥ የሚገኝ አንድ ሆስፒታል የሚሰሩ ሐኪም ሲናገሩ ከባህል ጋር የተያያዘ ልማድ በመሆኑ ወላጆችን ይህንን ድርጊት በተመለከተ አስተያየታቸውን እንዲቀይሩ ማድረግ ቀላል እንዳልሆነ ይናገራሉ። ሆኖም በሕክምና እርዳታ ሴቶቹን በወሊድ ወቅት ስቃይ እንዳይበዛባቸው ለማድረግ ልንረዳ እንችላለን ብለዋል ዶክተር ሳልህ ዩሱፍ ኢማም የአሳይታ ሆስፒታል የሕክምና ዲሬክተር። በግርዛቱ ወቅት ተገጥሞ የተሰፋውን የሰውነታቸውን ክፍል በቀዶ ጥገና መልሰን እንከፍተዋለን ማለት ነው። ሴቶች በዚህ በግርዛቱ ምክንያት ያለባቸውን ስቃይ የሚያቀል እርዳታ ፍለጋ ወደ ሆስፒታሉ ይመጣሉ ብለዋል ዶክተር ሳልህ ዩሱፍ ። አብዛኞቹ ሴቶች በከባድ ጭንቅ ውስጥ ሆነው ነው የምናገኛቸው። ህመም እንዳይሰማቸው በማደንዘዣ ያን በግርዛቱ ተገጥሞ የተሰፋውን እንከፍተዋለን። እፎይ ብለው ወደ ቤታቸው ይመለሳሉ። እኚህ እኛይቱ ደግሞ ቀድሞ ገራዥ የነበሩ ዛሬ አዋላጅነት የሚሰሩ ናቸው። አዱ አብዳላ ዱባ ይባላሉ። ሴቶች ልጆችን በምላጭ ነበር የምገርዛቸው ሲሉ ያስታውሳሉ። አዱ አብዱላ ታዲያ ምላጩ እጅግ ስለት ያለው መሆኑን ሁሌም አረጋግጣለሁ፣ አሉ። አለዚያ ልጆቹ እጅጉን ስለሚያማቸው። መገረዙ የሴቶችን ልጆች ክብረ ንጽህና ለመጠበቅና ለትዳራቸው ታማኝ መሆናቸውን ለማረጋገጥ ይጠቅማል ብዬ አምን ነበር፣ ብለዋል። በዚያ ምክንያት ነበር ገራዥነት የቀጠልኩት፣ አሉ። ስልጠና ከተሰጠኝና በተለይም የሃይማኖት መሪዎችና መንግሥት ካስተማሩኝ በኋላ ግን የማይገባ ድርጊት መሆኑን የልጆቹን ሕይወት የሚያበላሽ እንደሆነም ተገነዘብኩ ብለዋል። የአፋር ክልሏ የቀድሞ ገራዥ የአሁኒቱ አዋላጅ አዱ አብዱላ የኢትዮጵያ መንግሥት በሕዝብ ጤና ጥበቃ አገልግሎቶች አማካይነት ጸረ የሴቶች ግርዛት ጥረት ያደርጋል። በሰባት ቀኔ የልማዱ ሰለባ ሆኛለሁ ያለችው ከዲጃ እለት በእለት ባገኘሁት ቦታና መንገድ ሁሉ ግርዛትን ለማስቆም ተነስቻለሁ ብላለች። አሁንም ልጆቻችን መገረዝ አለባቸው የሚሉ ወላጆች ሲያጋጥሙኝ ተገቢ እንዳልሆነ ላሳምናቸው እሞክራለሁ ብላለች። ሴቶች ልጆች እኛ ባለፍንበት ስቃይ ውስጥ ማለፍ የለባቸውምና። የተባበሩት መንግስታት ድርጅት እንደሚያመለክተው በዓለም ዙሪያ ከተለያዩት የሴቶች ግርዛት አይነቶች ያንዱ ሰለባ የሆኑ ሴቶች ቁጥር ወደ 200 ሚሊዮን እንደሚጠጋ ነው የሚገመተው። ከእነዚህ ውስጥ 44 ሚሊዮኑ ዕድሜያቸው ከ14 ዓመት በታች የሆኑ ሴቶች ልጆች ናቸው። አመሰግናለሁ ቆንጂት። ለዝግጅቱ ጥቂት ደቂቃዎች ይቀሩናል ፕሮግራማችን ሊጠናቀቅ። አሁን የፕሮግራም ማሳሰቢያ አለን። አንድ አመት ወይም ከአራት መቶ ቀናት ቆይታ በኋላ ሲወጣ እየተቀበለኝ ህዝብ ሳይ እኔ አካባቢ ያሉ ትምህርት ቤት ተማሪዎች ሁሉ በሰልፍ እየመጡ ሲጠይቁኝ በተለይም በሁለት ሚሊዮን የሚገመት የአምቦ መስመር ህዝብ ወጥቶ ሲቀበለኝ፣ ምናልባት እኔ አንድ አመት እስር ቤት በቆየሁበት ጊዜ የኦሮሞ ወጣቶችን ሲያደራጅ የቆየ ይመስላል። በህልም ደረጃ ያላሰብኩ የህዝብ ብዛት ነው። እስካሁንም እየመጣ የሚጠይቀኝ። በቅርቡ ከእስር የተለቀቁት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን ድምፅን የሰማ ነው። በዝግጅት ክፍላችን የጥያቄው መልስ ፕሮግራም ከነገ በስቲያ አርብ ቀርበው የእናንተን የአድማጮቻችንን ጥያቄዎች ያስተናግዳሉ። ጥያቄዎቻችሁን ዛሬ ምሽቱን ቢሻችሁ በአስተያየት መቀበያ ቴሌፎን በ2022059942 ውስጥ መስመር 14 አሊያም በኢሜል ሆርን አት ቪኦኤ ኒውስ ዳት ካም ላይ ላኩልን። ስልክ ቁጥራችሁን ከላካችሁልን ደግሞ ዶክተር መረራ ሲቀርቡ ጥያቄዎቻችሁን በቀጥታ ለሳቸው እንድታቀርቡ እንደውልላችኋለን። ለጥያቄዎ መልስ እንግዳ ዶክተር መረራ ጉዲና። ክቡራትና ክቡራን አድማጮች ዝግጅቶቻችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ከዌብሳይታችን እንደዚሁም ቪኦኤ አምሃሪክ ብላችሁ ከፌስቡክ ገጻችን ማግኘት ትችላላችሁ። ሀሳቦቻችሁን በፌስቡክና በትዊተር አንሸራሽሩ። እንግዲህ ወደ መጠናቀቁ ነው ዝግጅታችን ለዛሬ ስናስተናግዳችሁ ያመሸ ነው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጅት ታዬ ነን። አብራችሁን ስለቆያችሁ እናመሰግናለን። ፕሮግራሙን የመሩልን ፋሲል ገበየሁ እና ብርሃን ኃይሉ ናቸው። ቀጥሎ የትግርኛ ዝግጅት ይቀርባል። እስከዚያው ግን እስከዚያው ከማይክል ጃክሰን ትሪለር ጋር እንተዋችሁ። ልክ የዛሬ 34 ዓመት ጊነስ ቡክ ኦፍ ሬከርድ የገባ ዝማሬ ነው ትሪለር